ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ፣ አስገባችሁ T.J. Batson on the 1 and 2. One love is for this. Miss mission. ዘራፍ ዘራፍ ዘራፍ ብለናል። ሰላም ጠና ይስጥልኝ፣ የተከበራችሁ አድማጮቻችን። ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ የቀን ጠዴ አርብ ቀን ጠዴ ብለነዋል ጋቢና ቪኦኤ ፕሮግራማችን ተጀምሯል። ማስተናግዳችሁ ዲጄ ፋቱ ነኝ። ዛሬ ሞቅ ደመቅ ብለን እንግዲህ ለሚቀጥሉት 30 ደቂቃዎች አብረን እንቆያለን። ዛሬ ፕሮግራሚ በትላንት ላይ የሚያነጣጥር ይሆናል። ትላንት በመላው ኢትዮጵያ የአርበኞች ቀን ተከብሯል። የተለያዩ ዝግጅቶች ነበሩን። ዛሬ ደግሞ ወደዚያ አምጥቸው በእኛ ዘመን ጀግንነት ማለት ምንድን ነው? ጀግና ማን ነው? የሚሉ ሰዎችን አናግሪያለሁ። እስኪ እንቅምሻ፣ እስኪ እንስማቸው። ጀግና ማለት ለእኔ በዚህ ዘመን የራሱን መብት አስከብሮ የሌሎችን መብት የሚያከብር ሰው ለእኔ ጀግና ነው። ማሩ ይባላል። የሕግ ተመራቂ ነው። በዚህ ቨርጂኒያ ይኖራል። ከእሱ ጋር ውርቻለሁ። ሌላም ሰው አለኝ። የሙላትና የልክነት ተምሳሌት የሆነ ምልክት መሆን የሚችል ነው የሚገርም አስደናቂ ገጣሚና ደራሲ ኤፍሬም ስዩምም የሚገርም አስተያየት ሰጥቶኛል። እሱንም ወደ በኋላ አሰማቸዋለሁ። ጀግና ግን ማን ነው? ቴን ልክ ማንሳት ትችላለህ። በኢትዮጵያ ውስጥ እናቴ ነች። ቤተሰብ ከወሰድከው እናቴ ናት። ለእኔ ጀግናዬ፣ በፖለቲካ ዘርፍ ለእኔ ጀግናዬ አቶ መለስ ዜናዊ እየቀር አዎ፣ የተለያዩ ሰዎችን አናገር ያለው ጀግናዎቻቸውን ነግረውኛል። የኔ ጀግና የኔ ጀግና እናቴ ናት። እስካሁን ወደ በኋላ ካለ ደግሞ ጨምርላችኋለሁ። ዲጄ ፋትሱን ፕሮግራማችንን አድምጡ። ፌስቡክ ላይቭ ላይም አለን። ስለዚህንን በማስመልከት እነ ዮኒ ጎንደርኛ ፓርት ቱ ይሉታል ወይም ሁለተኛው የጎንደርኛ የሚለው ሙዚቃ ክፍል ሁለት ነው። ጃኗ ሞራ ይሰኛል። የሰሩት ሞቅ ያለ የሚያስጨፍር የሚያነሳሳ ሞቅ ሞቅ የሚያደርግ አርብን ሞቅ ሞቅ የሚያደርግ ሙዚቃ ልጋብዛችሁ፣ ነገር ያልሰማ ሰው ይስማምን ታሪክ እንዳላት Hey! ነገር ያልሰማ ሰው ይስማምን፣ ታሪክ እንዳላት ኢትዮጵያ ማማ ልጆች ነበሯት ማይረሳው በዋዛ በቁርጡ ቀን ማይተኛ የሚያገሳ የማይረሳ ከልብ የሚሳሳ ዘጋላት ምን ትዋቢያ መይ ውጋሳ። ጋቢና ቪኦኤ አድማጮቼ፣ ተመልሻለሁ። ዲጄ ፋቱ ነኝ የምታደምጡት ጋቢና ቪኦኤ የአርብ የቀን ጠዴ ጋቢና ሙዚቃን ነው ፕሮግራማችን ይቀጥላል ከፊት ለፊቴ ሞክቢል ና ጀስትን ፕሮግራሙን ይመሩልኛል ሄኖክም አለ ሱፐርቫይዘራችን ነው ዛሬ ፕሮግራማችን እንግዲህ እንዳልኳችሁ ዛሬ በትናንትናው ቀን የተከበረውን የአርበኞቹን ቀን ምክንያት በማድረግ የተለያዩ ሰዎች ጋር እየደወልኩኝ ጀግንነት ምን እንደሆነ በዚህ ዘመን በእነሱ ዘመን ጀግንነት ምን ማለት እንደሆነ እና ደግሞ የራሳቸው የግል ጀግን አላቸው ወይም የጠይኳቸው የተወሰኑ በተለያየ የስራ ዘርፍ የተሰማሩ ኢትዮጵያኖች አሉ። ወጣቶች ናቸው። እነሱ ያካፍሉናል። መጀመሪያ ግን ያስቀደምኩት ሳሚን ነው። ሳሚዳን ይሰኛል። እስቲ ሳሚን እንስማው። ሳሚዳን ነኝ። አድማጮቻችን፣ ሳሚዳን ሬጌ ሙዚቀኛ፣ ልክ ነው። አዲስ አልበም አውጥቷል፣ ከራስ ጋር መንግግር። ሳሚ፣ ሁለት ጥያቄ አለኝ ለአንተ። ዛሬ ድል የመጣሁት ይቻላል። ትላንትና የአርበኞች ቀን በኢትዮጵያ በመላ ኢትዮጵያ ተከብረዋል። ለአንተ በዚህ ዘመን ጀግንነት ምን ማለት ነው? በዚህ ዘመን ጀግንነት ማለት ለእኔ ራስን መሆን ነው። ራስን መሆን ሲባል የራስን ነገር ጠብቆ የሌላንም አክብሮ ለሰላም በፍቅር በመቻቻል መኖር የሚያስችል ስርዓት መያዝ በዚህ ዘመን ጀግንነት ነው። ላንተ ጀግናህ ማን ነው? እኔ እንግዲህ ከልጅነት ጀምሮ ማቃት ከጎኔ የሆነ አብራኝ እዚህ ደረጃ እንድደርስ ያደረገችኝ እናቴ ነች እና ብዙ ነገሮች የተማርኩትን ያው ሰው መቼ እስከ ቤተሰቡ አይደለም የሚማረው። እኔ ብዙ ነገር የተማርኩትን ከእናቴ ነው ሁሉን ነገር እና ለእኔ የህይወት ጀግና የምላት እናቴ ነው። በጣም ደስ ይላል። ስለዚህ የእናቶች ቀንም ደርሷል። ለእናትህ አንድ መልካም መግለጫ ገለጽና እንጨርሳለን። እናቴ ሙሉ ነሽ፣ ዘውዱ በጣም ነው የማወድሽ የማከብርሽ። በጣም መከብርሻለሁ። አመሰግናለሁ። በጣም አመሰግናለሁ። ሳሚ ነው ያደመጣችሁት። ሳሚ በጣም ምርጥ የሆነ አዲስ የሬጌ አማርኛ ሬጌ አልበም አውጥቷል። ከዛሬ ነው ምጋብዛችሁ፣ ከራስ ጋር ንግግር ይሰኛል የአልበሙ መጠሪያ። አይቲዩንስ ላይ ያለ በየቦታው አለ፣ ገዝታችሁ አድምጡት። በጣም የተመረጠ ሬጌ ሚዚክ ነው። ዲጄ ፋቱ ነኝ፣ ጋቢና ቪኦኤ ወደፊት ወደ ላይ

VOA። ወራጅ ወራጅ ወራጅ፣ ዲጄ ፋቱ ከጋቢና ቪኦኤ፣ ጋቢና ሙዚቃ ነው የምታደምጡት። ያው እንዳልኳችሁ ዛሬ ጀግናችሁ ማን ነው በዚህ ዘመን? እናንተስ ደግሞ ጀግና ምን አይነት ትርጉም አለው በዚህ ዘመን ለእናንተ ብዬ ሌላ ሁለት ሰዎችን በተከታታይ አናግሬ ነበር። እስቲ አድምጧቸው። አሮን ስሜ ነባራለሁ። ፎቶግራፍ ነኝ በአዲስ አበባ። ጀግና ምን ማለት ነው ለተባለው ጀግና ብቻ ለእኔ ለሀገሩም ሆነ ለራሱ የሚጠቅም ነገር አውቆ የሚያደርግ ነው። ማንንም ሳይጎዳ ለጋራ ጥቅም የሚኖር ሰው ነው። በዚህ ሰዓት ጀግና ለኔ ማን ነው ስትል፣ ማይ ማዘር አይ ቲንክ ለእኔ ጀግና እሷ ናት። እንግዲህ የእናቶች ቀን እየደረሰ ነው እና ለእናትህ ስማን ጠርተህ እናቴ እንኳን ያደረሰች የምታስተላልፈው መልዕክት ካለ በዛውም አስተላልፍ እሺ። እናቴ ዝናባባ ትባላለች። በጣም ለረገች። አመሰግናለሁ። መልካም የእናቶች ቀን መንግላት አሉ ሲደርስ በጣም ደስ ይላል። አሮን፣ አመሰግናለሁ ከአሉላ ሰለሞን እባላለሁ። ያው በማህበራዊ ደረገጽ ላይ ተሳትፎ አደርጋለሁ በተለያዩ በፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ጉዳዮች፣ እንዲሁም በተለያዩ ሚዲያዎች ላይ ጽሁፎችን አዘጋጃለሁ፣ ቃለ ምልሶችን እንሰጣለሁ። በጣም አሪፍ። ሁለት ጥያቄ ያለኝ አቶ አሉላ ለአንተ አንደኛው ጥያቄ ትላንት በመላው ኢትዮጵያ የጀግኖች ቀን ተከብሯል። ለአንተ ጀግና ማለት በዚህ ዘመን ምንድን ነው? ያው ጀግና ማለት በዚህ ዘመን አባቶቻችን ድሮ በወቅቱ በነበረው ሁኔታ ወቅቱን የሚመጥን ስራ በመስራት ነው ጀግኖች የተባሉት። ስለዚህ አሁን ያለው ትውልድ ደግሞ አሁን ወቅቱ የሚጠይቀውን ነገሮች ማለፍ ሲችል ነው ጀግና የሚባለው። በእኔ ለምሳሌ በትምህርት ሊሆን ይችላል ጤንነትን በመጠበቅ ሊሆን ይችላል በስራ ውጤታማ በመሆን እና ራስን በመለወጥ ከአካባቢው ሁኔታ ጋር የሚሄድ ማንነትን መገንባት ነው ለእኔ ጀግንነት። ለአንተ የግል ጀግና ማን ነው? ቤተሰብ ከወሰድከው እናቴ ናት። ለእኔ ጀግናዬ እናቴ። ብዙም እንደ አባትም እንደ እናትም ሆና ናት ያሳደገችኝ። አሁን ላለበት ደረጃ ያደረሰችኝም እሷ ናት። ስለዚህ በቤተሰብ ደረጃ ጀግና እሷ ናት። ወደ ሌላ ዘርፎች መሄድ የሚቻል ከሆነ የሚፈቀድ፣ በፖለቲካ ዘርፍ ለእኔ ጀግና አቶ መለስ ዜናዊ የቀሴር ናቸው። እሳቸው ጀግና የምልበት ምክንያት ያው ኢትዮጵያ የነበረችበት ሁኔታ እሳቸው ወደ ስልጣን ወደ ፖለቲካዊ ኃላፊነት ሲመጡ የታወቀ ነው። ኢትዮጵያ በጣም አስከፊ ሁኔታ ላይ ነበረች። ይህንን ሁኔታ ቀይረዋል። እንደ ግለሰብ ደግሞ እንደ አንድ ፖለቲከኛ ጥሩ ስብና ያላቸው አሰራር ነፃ የሆኑ እንዲሁም አርቀው የሚያስቡ አፍሪካውያንም በዓለም ደረጃ አስተዋጽኦ ያደረጉ መሪ ስለሆኑ እንደ ፖለቲከኛ ያደጋቸዋሉ። አቶ አሉላ በጣም እናመሰግናለን። ጊዜ የተሰጠ ጥያቄያችን ስለመለስ ንኪ ሁለቱ ያደመጣችኋቸው አሮን ይባላል፣ የታወቀ ፎቶግራፈር። አሉላ ደግሞ የህግ ተመራቂ ነው። እንዲሁም የተለያዩ ጽሁፎችን በሶሻል ሚዲያ ላይ ይጽፋል። ፌስቡክ ላይም የተለያዩ አስተያየቶች አሉ። ሁላችንም በሙያችን ጀግኖች፣ ሁሉም በሙያቸው ጀግኖች ናቸው ይላል። አንድ ደግሞ ሀይሉ የተባለ ግለሰብ ደግሞ ለእኔ ጀግና አበበ ቢቂላ ነው ብለዋል። ዘውዴ ሰለሞን ደግሞ በእንግሊዝኛ ነው የጻፉት። ለሀሳቡ ወይም ለሚያምንበት ነገር የቆመ ሰው ያ ለኔ ጀግና ነው ነው የሚለው ሀሳቡ በጠቅላላ ዲጄ ፋቱ ነኝ እኔ ደግሞ ከዘፋኞች ጀግና ርጊያውን በዚህ አመት የሾንኳት ዘሪቱ እንዳስደምጣችሁ Sim. ጋቢና ቪኦኤን ቦሌ ቦሌ፣ የምታደምጡት ጋቢና ቪኦኤን ነው። ዲጄ ፋትሱ ነኝ። በሃይሉ ግስላ ይባላል። ለእኔ ጀግናዬ ቢኒያም በለጠ የመቄዶንያ መስራች ነው ብሏል። ኦኬ፣ ለእኛም ጀግናችን ነው። ሌላ በዚህ አጋጣሚ ሁለት ጀግኖች አስታወስኩኝ አንደኛው አብይ ተክሌ ይባላል ኢትዮጵያ ከዚህ ከቨርጂኒያ ወደ ኢትዮጵያ ተመልሶ የስፔሊንግ ቢ ይባላል ይሄ የእንግሊዝኛ ቋንቋ ስፔል የማረግ የመተርጎም ቃላቶቹን የመናገር በኢትዮጵያ በመላ ኢትዮጵያ እያዘጋጀ ነው ከእሱ ጋር አውርቻለሁኝ ወደፊት አቀርበው ይሆናል አብይ ተክሌ ይባላል በጣም ሊደነቅ ይገባዋል ሌላዋ ደግሞ አይዳ ሙሉነት ትባላለች ፎቶግራፈር ናት በአንድ ወቅት የሆነ መጽሐፍ ላይ ሳነብ የምናየው መሰላችሁ ጀግና ማለት ሌላዎችን ኢንስፓየር የሚያደርግ ነው፣ ሌላዎችን የሚያነሳሳ ነው። ከራሱ አልፎ በሚወደው ነገር በሚሰራው ነገር አልፎ ሌሎችን ደግሞ የሚያነሳሳ ሌሎችን የሚተካ ነው የሚል አንብቤ ነበር። እና አይዳ ሙሉነት ትባላለች፣ ፎቶግራፈር ናት። እሷም ከዚህ ከአሜሪካ ወደ ኢትዮጵያ ተመልሳለች። ደስታ ፎር አፍሪካ የሚል የፎቶ እና የተለያዩ ወርክሾፖችን የሚያዘጋጅ ካምፓኒ መስርታ ኢትዮጵያ ውስጥ በጣም በጣም እጅግ ብዙ ፎቶግራፈሮችን ቅድም ቅድም አሮን የሰማችሁት አሮን ራሱ ከእሷ ጋር ነው የሚሰራው። ና በጣም በጣም ብዙ ወጣቶችን በፎቶ ወርክሾፕ እያስተማረች በጣም ብዙ ፎቶግራፈሮችን ኢትዮጵያ ውስጥ ያፈራች ትደነቅ የምትገባ ናት። ሰውናት ትናንት ልደቷ ነበር። በዚህ አጋጣሚ ሀፒ በርዜ ለአይዳ ሙሉነህ። በማስከተል ኤፍሬም ስዩም የታወቀ ገጣሚና ደራሲ ነው። እሱ ደግሞ ስለ ጀግንነት እና ስለ ራሱ ጀግና ይነግረናል። ኤፍሬም ስዩም ይባላለው፣ ገጣሚና ደራሲ ኤፍሬም ስዩም በጣም አሪፍ። ኤፍሬም ስዩም፣ ከረጅም ጊዜ በኋላ ተገናኝተን በስልክ እያወራን ነው። ትናንትና በመላው ኢትዮጵያ የአርበኞች ቀን ተከብረዋል፣ ጀግኖቻችን ተከብረዋል። ለአንተ በዚህ ዘመን ጀግና ማለት ምን ማለት ነው? ጀግና ማን ነው? ለአንተ በዚህ ዘመን ጀግንነት ማለት ምን ማለት ነው? አ የከባድ ጥያቄ ነው። ግን ለአንተ ብለህ ስላልከኝ ለእኔ በሚሆን ልክ ልመልሶ መሰለኝ በደንብ በዚህ ዘመን ነው። እንግዲህ በዚህ ዘመን የሚለውን ከመምጣታችን በፊት ጀግና ምንድን ነው የሚለውን ትንሽ ብናገር ደስ ይለኛል። በጣም አሪፍ ባጭሩ ባጭሩ ምልክት መሆን የሚችል ማለት ነው። ባለበት ጉዳይ ላይ እሱ በቆምበት ጉዳይ ላይ የሙላትና የልክነት ተምሳሌ ሆኖ ምልክት መሆን የሚችል ነው። ክርስቲያኖች መስቀል ምልክታቸው ነው። በስልምና ከጨረቃና ኮከብ ምልክታቸው ነው። ሁሉም እያንዳንዱ እምነቱም ሆነ ሌላ ሌላውም ዘርፍ ምልክት ነው። በአንድ ሀገር ላይ ደግሞ አንድ ጀግና ልንለው የምንችለው ሰው ምልክት መሆን የሚችል ነው። ሀገሪቷን የሚወክል፣ ህዝቡን የሚወክል፣ አስተሳሰቡን የዛችን ሀገር ሶሻል ሳይኮሎጂውን ሳይቀር ሊወክል የሚችል በምሳሌነት ሊጠራ የሚችል ነው። ለአንተ ጀግና የለህም? ፐርሰናል የሆነ ጀግና ላይ የግል ጀግና አሉ እንግዲህ በኪነቱ ደረጃ ምልክት ብለን አላድን፣ እነዚያ ምልክቶች ህዝቦች ደግሞ ምልክት ከሌላቸው አሁንም ዋጋ አይኖረውም። ምልክት ከሌለኝ እኔም መንገዴን አላውቀውም ማለት ነው። ምክንያቱም ያ ምልክቴ ከኋላ ወደፊት ያሰመረ ነው። ከኋላ ወደፊት ያሰመሩ ምልክቶች በጥበቡ በኩል ለምሳሌ በስነ ስዕል ሎሬት አፈወርቅ ተክሌ ምልክት ናቸው። ኢትዮጵያዊ ምልክት ናቸው። ይፍሬን ብቻ ሳይሆን የመላው ህዝብ መሆን የሚችሉ አይደሉም እንኳን ቢል አይደሉም ማለትን የማስገደድ ኃይል ያላቸው ምልክቶች ናቸው። እነዚህ ፀጋዬ ገብረመድህን ባለቅኔ ገጣሚ ስመደብር ፀጋዬ ገብረመድህን የኔ ምልክት ነው። እኔ እንግዲህ ባለውበት ስፍራ ላይ የጠራቸው የምችላቸው ብዙዎች ይኖራሉ። ዋነኛ ምልክቶች እነዚህ ናቸው። አገርን በመጠበቅ ህልውና በማስጠበቅ አሁን ያለ ህይወት ወደፊትም እንዲጓዝ በማድረግ ጀግኖች ምንጊዜም ጊዜያቸውን የሚቆርጡ ናቸው ከጊዜያቸው የሚሰቡ ናቸው ከእንቅልፋ ጊዜያቸው ላይ የሚያተርፉ ናቸው የሚያተርፉ ማለት ለሌላው የሚሆኑ የእንቅልፍ ጊዜ የሌላቸው ናቸው በዚህ ጉዳይ ላይ የደሙ የሞቱ በዛ ደም በተወካ ሀገር ላይ ነው የምኖረው እና ያለፉት ጀግኖች ኢትዮጵያን ከጠላት ወረራ ያስጠበቁ ያስጠበቁ ማለት ምን ማለት ነው ሌላው ህይወት እንዲቀጥል ያደረጉ የራሳቸውን ህይወት የከፈሉ ናቸው ይህን ያክል በሞት የሚከፈል በሃይማኖቱ ስንሄድ በክርስቶስ በኩል የታየ ድንቅ ፍቅር ነው ያን የሚመስል ደግሞ ነገር ሰዎችም በየፊናቸው የራሳቸው ተልዕኮ አላቸውና አድርገዋል። አጤ ምኒልክን ማንሳት ትችላለሁ በኢትዮጵያ ውስጥ እንዲሁም እሳቸውን ብቻ ሳይሆን አውራው ባለበት ማለት እንግዲህ ንቦቹ የሚኖሩት ስለዚህ ከአውራው ጋር የነበሩ ንቦቹም ድንቅ ኢትዮጵያውያኖች፣ እነሱም ምልክቶቼና ጀግኖቼ ናቸው እያስባሉ ህይወት የከፈሉ ሁሉ አሁን ላለችቱ ኢትዮጵያና ወደፊትም ለምትኖረው ኢትዮጵያ ህይወታቸውን የሰጡ እነሱ የእኔ ጀግኖች ናቸው። ያ ድንቅ በሆነ አገላለጽ ባለቅኔ የሆነች ገጣሚ እጅጋየሁ ሽባባው ወይም ጂጂ ላይ ተገልጿል። ሰው ሞቷል ሰው ሊያኖር በጀግንነት በክብር ነው ያለችው እና ሞቶ ማኖር ታላቅ ነገር ነው። እየጠበቁ ማኖር ለእናት የሚቻሉ ግን ሞቶ ማኖር የሚለው ደግሞ ያልፋል፣ ከሁሉም ያልፋል። እና ያን ያደረጉ ለእኔ ምልክቶቼ ናቸው። ማለት በጣም ነው የማመሰግነው ፍሬንስዩ እኔም እግዚአብሔር ያክብርልኝ ሊኖር ያደመጣችሁት ኤፍሬም ስዩም ነበረ። በጣም ይገርማል። ሰው ሞቷል ሰው ለማኖር። የዲጂ ደግሞ የሰማችሁት አድዋ ላይ የተወሰደ ግጥም ነበረ። የመልሰን ወደዛ ኤፍሬም ስዩም በጣም አድርገን እናመሰግናሃለን። ሳም ሳሙኤል ኦል ኢትዮጵያን ፒፕል ብሏል። እንግዲህ በመላው የኢትዮጵያ ሕዝቦች ጀግኖች ናችሁ ማለቱ ነው። ወንዶ ሰንሸቱ ደግሞ ቴዲ አፍሮ ቴድሮስ ካሳሁን የእኔ ጀግና ነው ብላለች ብሏል። ወንዶ ሰንሸቱ ማሩ ይባላል እዚህ ቨርጂኒያ ነው የሚኖረው። እስቲ እሱ ደግሞ እንስማው። ማሩ አበበ ይባላለሁ። የምኖሩ ቨርጂኒያ ግዛት ውስጥ። ማሩ ሁለት ጥያቄዎች አሉኝ። ትናንትና ኢትዮጵያ ውስጥ በመላው ኢትዮጵያ የጀግኖች ቀን የአርበኞች ቀን ተከብረዋል። ለአንተ በዚህ ዘመን ጀግንነት ማለት ምን ማለት ነው? ጀግና ማለት ለእኔ በዚህ ዘመን የራሱን መብት አስከብሮ የሌሎችንም መብት የሚያከብር ሰው ለእኔ ጀግና ነው። እንደ አስፈላጊነቱም ደግሞ ለወጣበት ማህበረሰብ ማናቸውንም ተጋድሎ መፈጸም የሚችል ነው። አሁን የአሁን የሚከበረውንም እያከበርን ያለውንም የአርበኞችንም በዓል ስታስበው ጀግኖቻችን ነው። ዘመናትን ተሻግረው እንድናስባቸው እንድናስታውሳቸው የሚያደርገን ከራሳቸው ሕይወት በላይ አልፈው ለወጡለት ማህበረሰብ ለታሪካቸው፣ ለሴቶቻቸው ራሳቸውን መስዋዕት ማድረጋቸው ነው ጀግና የሚያደርጋቸው። ለአንተ ጀግና ማን ነው በዚህ ዘመን? አባቴ ጀግና ነው። በጣም እንደዚህ ከወሰድከው ማለት ነው ከፓክ ፊሊንግ አውጥተኸው ከፓትሪዮቲዝም ፊሊንግ አውጥተኸው እንደዛ ነው ይፈ ለፋሚሊ እንደዛ ኮንሰርት ከሆነ፣ ለእኔ አባቴም ጀግና ነው። እናቴም በህይወት የለችም ግን ላይክ ሺ ወዝ ሄሮ ፎር ሚ። እኔ ያደግኩት አንድ ትንሽ የገጠር ቀበሌ ውስጥ ነው። እኩራ ተወልጄ ከብቶች ጠብቄ ነው ያደግኩት እና በዛ ማህበረሰብ ውስጥ የእኔ እናት ከትንሹ ጀምራ እስከ ትልልቅ ስራዎች ሰርታለች እኛን የተሻለ ህይወት እንዲኖረን ለማድረግ ሰክሰስፉል እንድንሆን እኔና አንድ ወንድም አለኝ እና ሰክሰስፉል እንድንሆን በክፍለ ሀገር የንግድ አህያ ጭና በግሯ ብዙ ኪሎ ሜትሮች እየተጓዘች ቤት ውስጥ ምግብ እየሰራች በቃ ቱ ማች ሳክሪፋይ አድርጋለች እና ፋይናሊም ታማ መሞቿ በደረሰ ጊዜ እኔና ወንድሜ ዩኒቨርሲቲ ተማሪዎች ነበርን እና እሷ በደከመችበት ሰዓት፣ በሞት አፋፍ ላይ በነበረችበት ሰዓት የዩኒቨርሲቲ ፋይናል ኤግዛም እየወሰድን ነበር እና ከአላማችን እንዳንዘናጋ ከመሞቷ በፊት የተናዘዘችው ልጆቼን ትምህርታቸውን እንዳታስተጓጉሏቸው ብላ፣ እኛ እንኳን ሳናያት ነው ያረፈችው። እና የእሷም ቃል መከበር ስለነበረበት እኔም ወንድሜም ፋይናል ኤግዛማችንን ከጨረስን በኋላ ሀገራችን ስንመለስ፣ ከዩኒቨርሲቲ ስንመለስ የለችም እና የአለኔ ጀግንነት ነው እሷ ብታልፍም እኛ የተሻለ ህይወት እንድንኖር ከነበራት መሻት ሲሳክሪፋይ እኛን የማየት ፍላጎት ይኖራታል። መቼም በደከመች ጊዜ በታመመች ጊዜ ማንም ሰው ወዳጁን ዘመዱን ማየት ይፈልጋል፣ እንኳን የወለደውን የአብራኩን ክፋይ። ግን ቆራጥ ሴት ስለነበረች ልጆቼ የጀመሩት ትምህርት፣ አላማቸው፣ ራእያቸው እንዳይቋረጥ እንዳታቋርጧቸው ከሞትኩ እንኳን ብላ ተናዛ ስለነበር ያው በቃሏ መሰረት ለእኛም ሳይነገረን ኤግዛማችንን አጠናቀን ጨረስን። ወንድሜ በአፕላይድ ባዮሎጂ በዲግሪ ተመረቀ፣ እኔ በህግ ዲግሪ ተመረቅኩኝ። እና ያ ለእኔ ጀግንነት ነው። እንዲህ በፋሚሊ ቤዝድ ከወሰድከው በጣም ይሄ ከዚህ በላይ ምንም የለም። እንግዲህ ያ እንደዛ ይሰማኛል። ፐርሰናል ከሆነ ልክ ነው፣ ግን በፓትሪዮቲዝሙ ቪው ከወሰድከው ግን ሀገር ቢግ እና ሀይሌ ጀግኖቻችን ናቸው። በአንድነት ቴዎድሮስ ካሳሁን ለእኔ ጀግናዬ ነው። እነ በዓሉ ግርማ ለእኔ ጀግና ናቸው። በወቅቱ የነበረው ነባራ ሁኔታ የጻፉ ምርጥ ምርጥ ሰዎች ናቸው። ምኒልክ ጊዜ የማይሽረው ጀግናችን ነው። የአፍሪካ ዓለም ሁሉ የሚያወድ ሰው ነው። ቴዎድሮስ ጀግናችን ነው። የስልጣኔ ጎህ ቀዳጃችን ነው። ሰውመን ይገባ የወሎ ውስጥ መቅደላ ለሚኖሩ አባቴ ናቱ አበበ ነጋ እኔ ልጄ ያው እናቴም መስዋዕት ሊሆነችለት አንተም ስንት መከራን አይተህ እዚህ ደርሼ ላአለውኝ አሚሽ ወድሃለሁ፣ አለሁልህ አባቴ። አስተላልፋለሁ። በጣም ደስ ይላል። አመሰግናለሁ። እደውልልሃለሁ። ሌላ ደግሞ ሰፋ ያለ ጨዋታ የኖረው ኧረ ጣጣ የለውም። እሺ፣ ወዲያ ሲቀልዱ ነው ቢጠፋም ብሬ ነው ብለዋል። ዲጄ ፋቱ ነኝ። ያደመጣችሁት ጋቢና ቪኦኤ ነበረ። እንግዲህ እንዳደመጣችሁት ማሩም ቴዲ አፍሮን አድናቂ ነው፣ ወንደሰን ሸቴም ቴዲ አፍሮን አድናቂ ነው። ቴዲ አፍሮ ሙዚቃ ነው የምንጨርሰው። ፕሮግራማችንን ስላደመጣችሁን በጣም አድርገን እናመሰግናለን። ከጊግ ጋቢና ቪኦኤ ቲም ከዋሽንግተን ዲሲ አሜሪካን ድምጽ ሬዲዮ ጣቢያ የፌስቡክ እና የትዊተር ፔጃችን ቪኦኤ አምሃሪክ ይባላል። እዛ ላይ አስተያየት መስጠት ትችላላችሁ፣ ሙዚቃ መምረጥ ትችላላችሁ እንደፈለጋችሁ። እኔ ደግሞ ዲጄ ፋቱ ነኝ። ሀሽታግ ዲጄ ፋቱ ወይም ዲጄ ፋቱ ብላችሁ ብትፈልጉኝ ታገኙናላችሁ። እናመሰግናለን። እንግዲህ መጪው ደግሞ የእናቶች ቀን ነው እሁድ። እንግዲህ ለተከበሩ፣ ለተወደዱ እዚህ ላደረሱን እናቶች በሙሉ መልካም የእናት ቀን እንዲሆን እመኝላቸዋለሁ። ዲጄ ፋቱ ነኝ። ቴዲ አፍሮ He wanted to put on the and he never knew what's in never can know the, she? All the and I told the I'm not i not the i not not to the I'm the child, i not not to Hey, want to do what's